ለአንድ ዓመት ከስድስት ወር በእስር ላይ በሚገኘው የሰማያዊ ፓርቲ የቀድሞ የሕዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ላይ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በዛሬው ውሎ ያሳለፈው የስድስት ዓመት ከስድስት ወር የእስር ፍርድ ሀሳብን በነጻነት የመግለጽ መብትን በእጅጉ የሚጻረርና በኢትዮጵያ ሀሳባቸውን የሚገልጹ ሰዎች ላይ የሚወሰደው የአፈና እርምጃ ከሚገባው በላይ መጠናከሩን የሚያሳይ እንደሆነ ሰማያዊ ፓርቲና ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ይናገራሉ። የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ የፍርድ ውሳኔው ሲሰጥ እዛው እንደነበሩ ገልጸው ፍርድ ቤቱ የፍርድ ውሳኔውን ከማሳለፉ በፊት ተፈጸመ በተባለው ወንጀል የደረሰ ጉዳት ስለመኖሩ አቃቤ ሕግ እንዳላስረዳ ሲዘረዝር ነጻ የሚል የፍርድ ውሳኔ ጠብቀው እንደነበር ይናገራሉ። ሲፈረድ ሰምቻለሁና በአጠቃላይ በጣም የሚያሳዝን እና የሚያሳፍር ነው። ዮናታን በፌስቡክ ላይ በጻፋቸው ጽሁፎች ብቻ ነው ይህ ሁሉ ስድስት ዓመት ከስድስት ወር የተፈረደበት እንደ ወንጀልም ተቆጥሮ ሽብርተኝነትን ማበረታታት ተብሎ በፌስቡክ ላይ በጻፋቸው እሱም ሀሳብን በነጻነት የመግለጽ መብት ነው ብሎ በገለጻቸው በተለያዩ ሰዎችን ባስመሰከረበት ወንጀል ነው እንግዲህ ስድስት ዓመት ከስድስት ወር የተፈረደበት በጣም የሚያሳዝን ነው፣ በጣም የሚያሳፍር ነው። በፍትህ ወይም በዳኝነት ስም ሰላማዊ ትግሉን ማቀጨጭ ነው የተያዘው። ይሄ እንግዲህ በሀገራችን የምንፈራውን የህዝብ አመፅ የሚያመጣ ነው ማለት ነው። እዚህ ሰላማዊ ታጋዮችን በህግ ስም እንደዚህ በማድረግ ትግሉም ማቆም አይቻልም። የህዝብን ጥያቄ ማቆም አይቻልም። የህዝብ ጥያቄ ይቀጥላል። ትግሉ ይቀጥላል። እነ ዮናታን ላይ የደረሰው ነገር ግን በጣም የሚያሳዝን እና የሚያሳፍር፣ በፍቃቱ ላይ ፍጹም ተስፋ እንድንቆርጥ የሚያደርግ ነው። እኛ ዛሬ በነጻ ይሰናበታል ብለን ነበር የምንጠብቅ የነበረው። የአምነስቲ ኢንተርናሽናል የአፍሪካ ቀንድ የመረጃ አጠናቃሪና ተመራማሪ አቶ ፍስሐ ተክሌ በበኩላቸው አቶ ዮናታን ተስፋዬ ላይ የተላለፈው የጥፋተኝነቱ ውሳኔ ሀሳብን የመግለጽና በፌስቡክ ጽሁፎችን የማውጣት መብትን የሚጻረር አሳፋሪ ውሳኔ እንደሆነ ቀደም ሲል ድርጅታቸው በመግለጫ አስታውቆ እንደነበር አስታውሰው፣ መጀመሪያውኑ ወንጀለኛ መባል የማይገባው ሰው ላይ ቅጣት ማስተላለፍ ተገቢ አይደለም ብለዋል። ከዛ ምሳሌ ጥፋተኛ ሲባል አንድ ሰው ጥፋተኛ ከተባለ ጊዜ ወደ ቅጣት እንደሚሄድ የታወቀ ነው። ጥፋተኛ ከሆነበት አንቀጽ ከአስር አመት ከሀያ አመት የሚያስከታ ቢሆንም ያው ፍርድ ቤቱ ያለውን ዲስክሬሽን ወስዶ ከታችኛ የቅጣቱ መጠን በታች ቀጦታል። መጀመሪያ ራሱ የቅጣቱ መጠን ምንም ይሆን ምን ያው በተለይ በዚህ በሶሻል ሚዲያ ላይ ኒውትራል በሆነ ለዚህ ደረጃ መድረስ ነበር። መጀመሪያውንም ጥፋተኛ መባል ባልነበረበት እንደወንጀለኛ መቆጠር ባልነበረበት ጉዳይ ላይ በአጠቃላይ መቀጣቱ ተገቢ አልነበረም ነው። ስለዚህ የቅጣቱ መጠን የመጨመሩ መቀነሱ ሳይሆን በዋነኝነት የነገር የሰራው ነገር ወንጀል ነው ወይ ስለወሰደና እንደ ሌሎች ሀገሮች ልምድም ቢሆን ወይም በዓለም አቀፍ የሰብዓዊ ሕጎች

አቅጣጫውን ነው ማየት ያለብን እና በአጠቃላይ ኢትዮጵያ ውስጥ ያለው የሀሳብ ነጻነት የመግለጽ ነት አደጋ ላይ እንዳለን የሚያሳይ ሀሳብን የመግለጽ ነጻነት አደጋ ላይ ከመውደቁ በተጨማሪ የፍትህ ስርዓቱ ተገማች አለመሆኑ፣ እና አንድ ሰው ምን ቢያደርግ ምን አይነት ነገር ሊገጥመው እንደሚችል ቀድሞ አለማወቁ ወይም አለመገመቱ እራሱ ሌላው ዜጎችን በስጋትና በፍርሀት እንዲኖሩ የሚያደርግ ነው ይላሉ አቶ ፍስሀ አሁን ባለው ሁኔታ ምንድን ነው የሚያስቀጣው ብሎ የሚለውንም ራሱ ፕሬዲክት ማድረግ ወይም ደግሞ መተንባይ አይቻልም። ማንኛውም ከመንግስት በተቋም አቋም ጋር ይጠራ ብሎ ያስብ የሚችለው ነገር በሙሉ ሊያሳሰር ሊያስበረችል ይችላል እና አንደኛው የህግ አላማ አፈጻጸም መተንባይ ይመታል አለበት በተወሰነ ደረጃ እንዲህ ባረግ እንደዚህ ነገር ሊደርስብኝ ይችላል የሚለውን ነገር ማወቅ አለብን እና አሁን ባለው አካሄድ ግን ማንኛውም ነገር በሶሻል ሚዲያ ላይ ፎቶ ተመለከት ና ሰላም ሰረባ ያሉ ያነረግሮች በሙሉ ወደ እዛ ሊተረጎሙ ይችላሉ ብሎ ተማር ነውና ሀሳባቸውን በፌስቡክ ብቻ የሚገልጹ ሰላማዊ ሰዎችን ማሰር በሀገሪቱ መጻኢ እድል ላይ የመጥፎ ሁኔታ አመላካች ነው። የሚላሉ ሰዎች ሀሳባቸውን የመንግስትን ክርስቲያን የሚያደርጉት ወይም ደግሞ የተለየ ሀሳብ የሚያራምዱት ሲያራምዱ ምንድን ነው የሚያሳየ ሰዎች ሰላማዊ መሆናቸውን የሚያሳየው፣ ሰላማዊ ከሆነውም ሌላ ቦታ ነበር የሚሄዱ እንጂ በሶሻል ሚዲያ እና በሚዲያ ነበረ ማሳባቸው ሰዎች ወደ ጫካ ነበር ሚገቡ ሰዎች ወደ ጫካ ሚገቡ አማራጭ የሚሰጥ መድረክ ነው። ሀሳብን በለዛ መግለጽ ልዩነት ሲኖር ልዩነትን ኔጎሽት ለማድረግ ይሄ ሪዞልቭ ለማድረግ ለመነጋገር ያላቸውን ቀና አመለካከት ነው የሚያሳየው። መንግስትን ወይም ደግሞ ዘመንሰሰዎችን በሀይል ለመገልበቅ ያላቸው ሙከራ አይደለም። ይህኛውን ከተገደበ ግን ሌላ አማራጭ እንዲወስዱ የመገፋፋት ነገር አለ እና በብዙ ሀገራትም እንደታየው ሀሳብን የመግለጽ መብት በተገደበባቸው ሁኔታዎች እና አጋጣሚዎች ላይ መጨረሻ ነው ወደ ሌላ አቅጣጫ ነው ያነው እና ሰዎች አማራጭ ባጡ ቁጥር የሰለጠነ የሀሳብ ቅይር በሀሳብ መግባባት ስርዓት በሌለበት ማለት መረሻው ወደ ሲዎች ወደ ቤበሄደውን ይሄ ከዚህም አንጻር መታየት አለበት። መብት ከመሆን አንጻር ብቻ ሳይሆን ሰላምን ከማስፋይ ከሀገር ሰላማዊ ዲሞክራሲያዊ ስርዓትን ቀጣይነትን ከማረጋገጥ አንጻር ራሱ ከባለው ነው ማለት ነው። የኢትዮጵያ መንግስት ይህንን የመብት ጥሰት አሁኑኑ ሊያቆመው ይገባል ሲሉም ያሳስባሉ። አሁን እንዲያውም የተደረጉት የመብት ጥሰቶች ወደ ኋላ መመለስ ነው ያለባቸው እንጂ ምክንያቱም ብዙ ጥሰቶች ተፈጸሙና እነሱን እንዴት ማረም ይቻላል ነው መደረግ ያለበት እንጂ የመቆም ብቻ አይደለም እና ከዛ በላይ ደግሞ የደረሱት የመብት ጥሰቶች ወደ ኋላ መካት መቻል ያለባቸው። ዓለም አቀፍ የጋዜጠኞች መብት ተሟጋቹ ድርጅት ሲፒጂኤ ኢትዮጵያ ሀሳብን የመግለጽ መብትን በማፈን ከግብፅና ከኤርትራ ቀጥላ በአፍሪካ ሶስተኛ አፋኝ አገር ናት ብሏታል። በሁለት ሺ አስራ ሰባት ሪፖርቱ ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።